አሁን የታሪክ ገጾች ወደሚፈተሹበት ቅንብር እንዘልቃለን። በመግቢያው እንደጠቆምነው ነው በርካታ ምዕተ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ታሪክ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው። በአጼ ልብነ ድንግል ዘመነ መንግሥት ከ1520 እስከ 1527 የፖርቹጋል ንጉሥ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስኮ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዝኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦችን ካቀረቡ አራት ምሁራን አንዱን ጋብዘናል። እንግዳዬ ራሳቸውም የሚያስተዋውቁበት እንጀምራለን። ሰለሞን ጋሻው እባላለሁ። የምኖረው በሚኒሶታ ቱዊን ሲቲስ ከተማ ውስጥ ነው። በትምህርት በሕግ የፒኤችዲ ኢንቨስቲጌ ብሉታል ደግሞ በሶሲዮሎጂ እንድ ፒኤችዲ ያለኝ፣ የማስተምረው ሶሲዮሎጂውን ነው። ዩኒቨርሲቲ ኦፍ ሚኒሶታ ሞሪስ ካምፐስ በሚባለው አስተምራለሁ። መልካም፣ ዶክተር ሰሎሞን በቀጥታ ወደ ጉዳያችን ልውሰዷት። ቀደም ብዬ ጠቆም እንዳደረግኩት ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ የሚገኝ አንድ ስፍራ በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚል በአባ ፍራንሲስኮ አልቫሬዝ የተጻፈ በአቶ ዮና ቦጋለ ወደ አማርኛ የተተረጎመ መጽሐፍ ቄስ አልቫሬዝ ለስድስት ዓመታት ኢትዮጵያ ውስጥ በቆዩበት ጊዜ የታዘቧቸውን የጻፉበት መጽሐፍ የተለየ ስፍራ ተሰጥቶት ተወያይታችሁበታል። ከእርስዎ በተጨማሪ የታሪክ ባለሙያዎች፣ የጊዜው አዋቂዎች ተገኝተው በመድረኩ ሰፊ ውይይት ተካሂዷል። ከታዳሚዎቹም ጋር እንዲሁ ውይይት አድርጋችኋል። እስኪ በመድረኩ የነበረውን መንፈስ ለመውሰድ እንሞክር። ይሄንን መጽሐፍ እርስዎ እንዴት አገኙት? እንደ ስነ ሰው የጥናት ባለሙያ ብቻ ሳይሆን በኢትዮጵያ የታሪክ ጉዳዮች ላይም በርካታ ጽሑፎችን እንዳቀረበ ሰው። እሺ፣ በመጀመሪያ አቶ ዮኒ ይህን መጽሐፍ በአማርኛ በመተርጎማቸው እና ልጆቻቸው ለህዝብ በማስተዋወቃቸው በበኩሌ የተሰማኝን በጣም ከፍ ያለ ምስጋና ማቅረብ ልፈልጋለሁ። ማንኛውም መጽሐፍ ከሌላ ቋንቋ ወደ አማርኛ ሲተረጎም ለአንባቢያን ብዙ እድል ይሰጣል። የእንግሊዝኛ ወይንም የውጭ ቋንቋ ለማያውቁ ሰዎች ያ መጽሐፍ እድል ይከፍታል ማለት ነው። ይህ መጽሐፍ በጣም ጠቃሚነት አለው። መጀመሪያ እንደው እንደ ፕሮፌሰርነቴ ይህን መጽሐፍ የውጭ ሰው እንኳ ብሆን የኢትዮጵያን የጥንት ታሪክ ምሳሌ ዘርዘር አርጎ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያ ወይንም ሬሊጂየስ ሂስትሪ ኦፍ ኢትዮጵያ ካልቸራል ሂስትሪ ኦፍ ኢትዮጵያ ለሚሉ ርዕሶች ማስተማሪያና ሪፈረንስ ሊሆን የሚችል ነው። ከዛ በመለስ ግን ለኢትዮጵያ ሕዝብ ወይም አንባቢያን ከፍ ያለ ጥቅም አለው። በጊዜው የነበረውን ኢትዮጵያን ሕዝብ፣ ስርዓት፣ ሕግ፣ በተለይ ደግሞ የኢትዮጵያ ግዛት ምን እንደሚመስል ያሳያል። በጊዜው የነበሩትን ስሞች ይጠቅሳል። የአገር ቦታዎች ማለት ነው። እርግጥ እነኚህ ስሞች በየጊዜው የኢትዮጵያ ሕዝብ ከአንዱ ወደ አንዱ እየፈለሰ ስሙን እየቀየረ አንዳንዱ ስም ባይገኝም ዛሬ ቢጠፋም ይህ ታሪክ እንደ ማስታወሻ ጥሩ አጋጣሚ ነው ብዬ አምናለሁ። ዶክተር ሰለሞን፣ ይህ መጽሐፍ ለዛሬ ምን ፋይዳ አለው የሚለውን ገፋ አድርገን መመልከታችን አይቀርም። እርሶም ያነሱት ምን አይነት ጥቅም አለው ምን ፋይዳ አለው የሚለውን ነው እና ከዛሬ ሁኔታዎች ጋር እናያይዝ እስኪ የኢትዮጵያ ታሪክ ትንታኔ ብሔርና ብሔርተኝነት በኢትዮጵያ የሚሉ መጽሐፍትን ጽፈዋል በኢትዮጵያ ጉዳዮች ላይ ትኩረት አድርገውም ይጽፋሉ እንዲህ ያለው የታሪክ መጽሐፍ ምንም እንኳን ከአራት መቶ አመታት በፊት ስለ ተከናወነ ድርጊት ስለነበሩ ሁኔታዎች ቢያወሳ በተጨባጭ ለዛሬ እንዴት ነው ሊጠቅም የሚችለው ይህ መጽሐፍ ለዛሬው ትውልድ ወይንም አሁን ላለንበት የኢትዮጵያ ሁኔታ፣ ፖለቲካ ሁኔታ በጣም ጠቃሚነት አለው። ብዙ ጊዜ እንደምትሰሙት ኢትዮጵያ የምትባለው አገር የተፈጠረችው በአጼ ሚኒሊክ ዘመን ነው ብለው አዲስ የተጀመረ ታሪክ ኢትዮጵያ የተፈጠረችው በሚኒሊክ ጊዜ ነው፣ ከዛም በፊት ኢትዮጵያ ብሎ ነገር የለም የሚሉ ታሪኮች ተነስተዋል። እንግዲህ አንድ ታሪክ በመረጃ ነው የሚደገፈው። አጼ ምኒልክ በእና ጼ ልብነ ድንግል በና ጼ ገላውዲዮስ ጊዜ እንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት፣ እንጂ እርግጥ መንግስት መንግስታት ወይም ስቴት በምንለው ሲፈጠሩ፣ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ሲጭን፣ ይሄ እየተወራረሰ የሚመጣ ህጋዊ ወይንም የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረችው። የሰሜኑ ኢትዮጵያ ህዝብ ብዙ አይነት ህዝብ አለ፣ ወደ ደቡብ እየገፋ ሄደ። የደቡቡ ደግሞ ለምሳሌ ኦሮሞ እየገፉ ወደ ሰሜን፣ የእስልምና ሃይማኖት ከክርስቲያኑ ሃይማኖቱ ጋር እየተዋጉ አንዱ አንዱን ሲያሸንፍ የኖረበት እና ኢትዮጵያ የተፈጠረችው በዚህ አይነት ሁኔታ ነው እና በአጭሩ በአሁኑ ጊዜ ኢትዮጵያ ከመቶ ዓመት በፊት አልነበረችም። በአዲስ መልክ እንቀርጻለን ለሚሉ አሁንም ስልጣን ላይ ላሉት የኢትዮጵያ መሪዎች ከዚህ ከታሪኩ ቢማሩ ጥሩ ይመስለኛል። በነገራችን ላይ እንደዚህ አይነት ብዙ መጽሐፍቶች አሉ እና ከአሁኑ ጋር ሳስ- ስናስተያየው ይህ እውነተኛ ታሪካዊ ማስረጃ ነው ማለት ነው። የመጽሐፉን ይዘት አንዳንድ ጭብጦች የዕለት ማስታወሻ በሚመስል የጻፉት በዚያ ዘመን የነበሩ ሁኔታዎችን ፍንትው አድርጎ የሚተርኩ ገጾች ገልበጥ ገልበጥ እናደርጋለን። ከዚያ በፊት ግን አሁን በጀመሩት ሀሳብ እኚህ ሰው ኢትዮጵያዊ አለመሆናቸው ከግራም ከቀኝም ካሉ ፍላጎቶች ብዙ ጊዜ አሁን እንደምናየው የታሪክ አጻጻፍ የፍላጎቶች መታያ እየመሰለ መጥቷል። የአንድ ወገን ፍላጎት አጉልቶ የማሳየት ዝንባሌ ግራም በቀኝም በተሰለፉ ወገኖች እየታየ ነው። ና ታሪክ ከነበሩ ሁኔታዎች ውጪ ለመረዳት ወደ ዛሬ ለማምጣት በፈለግ ነው ሁኔታ ውስጥም ሲገመድ ይታያል። ና እስኪ ከኚህ ሰው ነጻ መሆን አንጻር ማን መሆናቸውንም የእኚህ ቄስ ማንነት አንዳንዴ የግድ የአገር ውስጥ ፍላጎቶች ብቻ ሳይሆን ደግሞ የቅኝ ገዢዎችን ፍላጎት ታሪክን በተዛነፈ መልኩ የሚያወጣበት ሚስላለ የእኚህ ሰው አጻጻፍና መንገድስ እንዴት ይገመገማል? ጥሩ ጥያቄ ነው እንግዲህ አልቫሬዝ የፖርቱጋል መንግስት ወደ ኢትዮጵያ የዲፕሎማታዊ ግንኙነት ለመፍጠር ሲላኩ አብሮ የተላከ ቄስ ነው። በአፄ ልብነ ድንግል ዘመን ንግስት እሌኒ የእስልምና ሃይማኖት ተከታዮች በምስራቅ ኢትዮጵያ በኩል እያየሉ ስለሄዱና በየጊዜው ውጊያም ስለነበረ የቱርኮች መነሳትና የቀይ ባህርም መዘጋት ኢትዮጵያ ፓትሪያርክ የምታገኘው ከግብጽ ስለሆነ በዛ በኩል የሚደረገው ግብጽ በቱርኮች በመያዟ ይህ ሁሉ ችግር ስለፈጠረ ቴጌሌኒ ከፖርቱጊዞች ጋራ የውትድርና ወዳጅነት ስምምነት ስለመፍጠር ሀሳብ በማቅረብ ወደ ፖርቱጋል መንግስት ልከው ነበረ። ከዚህም ጋር ተያይዞ ነው አልባሬዝ ወደ ኢትዮጵያ የመጣው። የአልባሬዝ መጽሐፍ ጥሩነቱ ምንድን ነው? በእንግሊዝኛ ቋንቋ ልጠቀምና ዳሪ ነው። የዕለት ማስታወሻ በሚጻፍበት ዘይቤ ነው የጻፉት አዎ እና ሌላ ምንም የራሱን አስተያየት ወይንም ባይስ አልጨመረም ዛሬ በዚህ ቦታ ይሄን አይቻለሁ ዛሬ እዚህ ቦታ ደርሰናል ይሄ ከተማ እንደዚህ ነው ስሙ እያለ ነው ጠቀሰው እንግዲህ በተጨባጭ ምን ጥቅም አለው ሲባል አልባሬዝ እንግዲህ ከሰሜን ከቀይ ባህር ተነስቶ የከተሞች የተከተለ ንጉሱ በሸዋ በተጉለት እንደነበሩ በየአቅጣጫው ንጉሱ በነበሩበት በዚህ ቦታ ንጉሱ እንደዚህ አድርገዋል፣ በዚህ ቦታ ይሄ ቤተ ክርስቲያን አለ እያለ ስለጻፈ በጊዜው የነበሩትን ስሞች ከሰሜን እስከ ባሌ ድረስ ያሉትን አገሮች እነዚህ ከኋላ በጊዜው ትልቅ ቤተ ክርስቲያን መኖሩን ይሄን ሁሉ እየዘረዘረ ስለጻፈ ምንም የራሱን አስተያየት አልሰጠም። ባያዝ አልነበረውም። ከዚህም አልፎ ምናልባት አንዳንድ ሰዎች እንደው ክርስቲያን ስለሆነ አድሎ አርጎ ይኑን ካሉ መጽሐፉ በየቀኑ ያየውን ነው የሚጽፈው። ከእሱም ጋር ለምሳሌ ፍቱህ አልሀበሽ የሚባለው የግራኝ መሐመድ ጸሐፊ በጊዜው የነበረውን ጦርነት ገልጿል። አልባሬዝ የጠቀሳቸው ከተሞች እና ስፍራዎች የነገስታቱ መኖሪያ ሀገሩ በፍቱህ አለበሽ ደራሲ ተጠቅሷል። ስለዚህ ታሪክ ሲጻፍ ሁል ጊዜ አንዱ መረጃ ከአንዱ ጋራ ስለሚታይ መረጃዎቹ የአልባሬል ብቻ ሳይሆኑ ሌላ መረጃ አለ ማለት ነው። ግራና ቀኝ ማመዛዘን የሚቻልባቸውን ማጣቀሻዎች ጭምር ነው እየጠቀሱልን ያሉት። ምናልባትም ሰፋ ባለ ውይይት ሌሎች ይሄን ሁኔታ የሚያሳዩ ገጽታዎች እንቃኛለን። በዚህ ምጥን ዝግጅት ግን እርሱ የገለጹትን የግል ማስታወሻ በሚመስል ዘይቤ ቄሱ አልባሬዝ የጻፏቸውን አንዳንዶቹን ጠቀስ እናድርግ ውይይታችንን ገፋ ለማድረግ በገጽ ሁለት መቶ አስራ ዘጠኝ ላይ እንደው እንደ ተገኘ የመረጥኩትን አንድ ምዕራፍ ነው። ምዕራፍ 67 68 ይላል። ከሜዳ ላይ ሦስት ቀን እንደ ተጓዝንና በሽታ እንዴት ባላ ኳህን እንደሚያክሙ ስላየናቸው ሰዎች ይላል። በግልጽ በዛ ቦታ የያዩትን እንዴት እንደሚጽፉ ለመመልከት ነው፤ ጥቂት መስመሮችን አነባለሁ። ሰኞ ጥቅምት ዘጠኝ ኦክቶበር ዘጠኝ ቀን ባለፈው ቀን ይሄንበትን በመሰለ የከብት ግጦሽ ሳርና እርሻ በሚገኝበት ሜዳ በሆነ አገር ከሄን በኋላ አንዳ ከተባለ ስፍራ ደረስን። ከዚህ ስፍራ እንጀራው የማያምር የገብስ እንጀራ በላን። ማክሰኞውም እንዲሁ ባለፈው ቀን ይሄንበትን በመሰለ ሜዳ ሄድን። ከአንድ መንደር አቅራቢያ አደርን። ረቡዕ የተሻለ አገርና እርሻ በሚገኝበት ገብስና ስንዴ ከሚበቅልበት አገር ደረስን። አገሩ ዘወትር ለምለም በመሆኑ አንዱ አዝመራ ሲሰበስብ፣ ሌላው ይዘራል። አገሩ ተበጉ ይባላል። ብዙዎች ታላላቅ ከተሞች፣ ብዙ የቀንድና የጋማ ከብት የሚገኝበት በጣም ለምለም አገር ሲሆን በትኩሳትና ይህን በመሳሰሉ በሽታዎች የታመሙ ብዙዎች ድውያን ይገኙበታል። አንድ ሰው ራሱን ሲያመው በዋግምት ከራሱ ላይ ደም ሲቀዱለት በቀር ሌላ መከላከያ መድኃኒት ስለማያውቁ ለበሽተኛው የሚደረግለት መድኃኒት የለም እያለ ይዘረዝራል። በስፍራው ያለን ነገር እንዴት እንደሚያነሳ ለማሳየት ለአድማጮች እንደው ቀረብ ለማድረግ ያህል ነው። አንባቢያን የሚረዱት በጣም ዳጎስ ያሉ ገጾች ያሉት ብዙ ታሪኮች የሚተረክበት መጽሐፍ ነው። እርስዎ እንደተረዱት ግን ያለ ሌላ የተለየ ግምት ለሚያነባ አንባቢ በቀጥታ ከዚህ ማስታወሻ ውስጥ ከሚያገኛቸው ነገሮች ምን ሊቀስም ይቻላል? ምን አይነት ውይይቶች እንድናደርግ ይረዳል? ዛሬ የሚካሄዱ ውይይቶች ወገን ለይተው ፍላጎቶችን ተከትለው የሚሄዱ ናቸው እና ቀደም ብለን እንዳነሳ ነው ምን መማር ይቻላል ይላሉ። አሁን ዛሬ ከጠቀሳቸው አንተ ካነበብከው ብዙ መማር ይቻላል። ለምሳሌ እንደው ትንሽ ቀላል ቢመስልም አልባሬዝ በሚጓዝበት ከተሞች ሁሉ ጸጥታ ያለ መሆኑንና በጊዜው የነበረው መንግስት በደንብ የሚያስተዳድር መሆኑን ያሳያል። አንድ መንግስት አካባቢውን ጸጥታን አስከብሮ ሽፍትነት ሳይኖር ቀማኛ ሳይኖር በተለይ ከውጭ የመጡ ሰዎች እንደዚህ ከአንድ ቦታ አንድ ቦታ ሲጓዙ አለችግር ችግር ማሳየት ራሱ የጸጥታውን ወይም የፖለቲካል ስቴቢሊቲውን ያሳያል። ሌላም እንዲሁ አሁን በአካደሚክ አካባቢ ሜዲካል አንትሮፖሎጂ የምንለዋለን። ሜዲካል አንትሮፖሎጂ ሰዎች ከአካባቢያቸው አንዳንድ በሽታን እንዴት እንደሚከላከሉ አሁን ዋግምት፣ እሱ የጠቀሰው በዘመናዊ ሕክምና ይረዳል። ስለዚህ ይሄ አሁን በምናስተምርበት ጊዜ የእኔ የስራ ጓደኞች ሜዲካል አንትሮፖሎጂ በሚሉት እንደ ዋግምት አይነት በህዝቡ የተፈጠረ የማዳን በሽታ ትልቅ ዋጋ ያለው እና ጥቅም ያለው መሆኑን ከዛ መም ይቻላል እና ከዛም በስተቀር የህዝቡን ባህል አበላላቸውን እያገሩን ለምነት ቁልጭ አድርጎ የሚያሳይ ይመስለኛል። ስለዚህ በርከት ያሉ ምዕራፎች ዳጎስ ያለ ገጾች ያሉት መጽሐፍ በዓፄ ልብነ ድንግል ዘመነ መንግስት የተከናወኑ ሁኔታዎችን በእነኛ ስድስት ዓመታት ውስጥ የተመለከቱትን ከዕለት ተዕለት ሁኔታዎች ጋር አዛምዶ ይህ ቄስ የጻፉትን ሰፋ ያለ ግንዛቤ ለመፍጠር የሚረዳ ይመስለኛል። ከእርስዎ የሙያ አጋሮች ከታሪክ ባለሙያዎቹ ጋር በመድረኩ ያቀረባቸዋቸውን ድምጾች እያሰማን ከዚህ አሁን ለቅምሻ ካደረግነው ቃለ ምልልስ ሰፋ ያለ የምናደርገው ሰፊ ውይይት ላይ መልሼ እንደማገኘት ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አቶ አሉላ ለሰጠኝ እድል በጣም እጅግ አርጌ አመሰግናለሁ።